መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ ሶስት በኬብሮንም ለዳዊት የተወለዱለት ልጆች እነዚህ ናቸው። በኵሩ አምኖን ከኢዝራኤላዊቱ ከአኪናሆም፣ ሁለተኛውም ዳንኤል ከቀርሜሎሳዊቱ ከአቢጊያ፣ ሦስተኛውም አቤሴሎም ከጌሹር ንጉሥ ከተልማይ ልጅ ከማዕካ፣ አራተኛውም አዶንያስ ከአጊት፣ አምስተኛውም ሰፋጢያስ ከአቢጣል፣ ስድስተኛውም ይትራም ከሚስቱ ከኤግላ ስድስቱም በኬብሮን ተወለዱለት። በዚያም ሰባት ዓመት ከስድስት ወር ነገሠ፣ በኢየሩሳሌምም ሠላሳ ሦስት ዓመት ነገሠ። እነዚህም ደግሞ በኢየሩሳሌም የተወለዱለት ከዓሚኤል ልጅ ከቤርሳቤህ ሳሙስ፣ ሶባብ፣ ናታን፣ ሰሎሞን አራት። ኢያቢሐር፣ ኤሊሱኤ፣ ኤሊፋላት ኖጋ ናፌቅ ያፍያ ኤሊሳማ ኤሊዳሄ ኤሊፋላት ዘጠኝ እነዚህ ሁሉ ከቁባቶቹ ልጆች በቀር የዳዊት ልጆች ነበሩ ትዕማርም እህታቸው ነበረች የሰሎሞንም ልጅ ሮብዓም ነበር። ልጁ አብያ ልጁ አሳ ልጁ ኢዮሳፍጥ ልጁ ኢዮራም ልጁ አካዚያስ፣ ልጁ ኢዮአስ ልጁ አሚሳያስ፣ ልጁ አዛሪያስ ። ልጁ ኢዮአታም፣ ልጁ አካዝ፣ ልጁ ሕዝቅያስ፣ ልጁ ምናሴ፣ ልጁ አሞጽ፣ ልጁ ኢዮስያስ። የኢዮስያስም ልጆች በኩር ዮሐናን፣ ሁለተኛውም ኢዮአቄም፣ ሦስተኛውም ሴዴቅያስ፣ አራተኛውም ሰሎም። የኢዮአቄምም ልጆች ልጁ ኢኮንያን፣ ልጁ ሴዴቅያስ የምርኮኛውም የኢኮንያን ልጆች ሰላትያል፣ መልኪራም፣ ፈዳያ፣ ሼናጻር፣ ይቃሚያ፣ ሆሻማ፣ ነዳብያ ነበሩ። የፈዳያ ልጆች ዘሩባቤልና ሰሜኢ ነበሩ። የዘሩባቤልም ልጆች ሜሱላም፣ ሐናንያ፣ እህታቸውም ሰሎሚት ሐሹባ፣ ኦሄል፣ በራኪያ፣ ሐሳዲያ፣ የሻብሄሴዴ አምስት ናቸው። የሐናንያም ልጆች ፈላጥያና የሻያ ነበሩ። የረፋያ ልጆች፣ የአርናን ልጆች፣ የአብዲዩ ልጆች፣ የሴኬንያ ልጆች። የሴኬንያም ልጅ ሸማያ ነበር። የሸማያም ልጆች ሐጡስ ይጋአል፣ ባሪያህ፣ ነዓርያ፣ ሻፋጥ ስድስት ነበሩ። የነዓርያም ልጆች ኤልያኤናይ፣ ሕዝቅያስ፣ አዝሪቃም ሦስት ነበሩ። የኤልዮኤናይም ልጆች ሆዳይዋ፣ ኤልያሴብ፣ ፌልያ፣ አቁብ፣ ዮሐናን፣ ደላያ፣ አናኒ ሰባት ነበሩ።